ከማህበረሰብ okay፣ ለማህበረሰብ ኢትዮጵያ ውስጥ ተከስተው ያሉት የሰላም ደህንነት ፖለቲካዊም ሆነ የኮሮና ቫይረስ ወረርሽኝ ተዛማችነት ሲልም የውጭ ኃይላት ተጽዕኖዎች አገር ውስጥም ሆነ ባህር ማዶ ባሉ ኢትዮጵያውያን ዘንድ የዕለት ተዕለት የመነጋገሪያ አጀንዳዎች ከሆኑ ሰንባብተዋል። ከአሳሳቢነቱ መጉላት ባሻገር ይህንኑ በተመለከተ ከዶክተር ሸሪፍ ሰኢድ በአውስትሬልያ የፌዴራል መንግስት ክሊን ኢነርጂ ሬጉሌተርና ከወይዘሮ ሰብለ ወርቅ ታደሰ በብሪስበን የደቡብ ማህበረሰብ ሀብ ማኔጂንግ ዳይሬክተር ጋር ተነጋግረናል። የውይታችንም መነሻ በአሁኑ ወቅት ኢትዮጵያ ውስጥ ያለውን ሁነት እንደምን ትገልጡታላችሁ? ምን አይነት ፈታኝ ሁነቶችና የተስፋ ጮራ ፍንጣቂዎች አሉ ማለት ይቻላል? በሚል ውይታችንን ጀምረናል። በቀዳሚነት ዶክተር ሸሪፍ ሰኢድ አታያቸውን እንዲስሉ አጋርተዋል። ጤና ይስጥልኝ አቶ ካሳሁን ውይይት ላይ እንድሳተፍ ድል ስለፈጠኝ በቅድሚያ አመሰግናለሁ። እንግዲህ ለዚህ ላነሳነው ጥያቄ ሀገራችን አይ ቲንክ ብዙም ሰው እንደሚናገረው መስቀለኛ መንገድ ላይ ያለችበት ሁኔታ ነው ያለው። ኢሌክሽኑም ጋር ተያይዞ ትግራይ ውስጥ የተፈጠረውም ድል ጋር ተያይዞ፣ እንዲሁም ደግሞ ከሁሉ በላይ ደግሞ ግድቡ ግንባታ ጋር በተያያዘም እነዚህ ሶስት ነገሮች በአንድ ላይ ተጣምረው ሪ ፐርፌክት ስቶርም የሚባል አይነት ሁኔታ በሀገራችን የፖለቲካ አካሄድ ላይ የፈጠሩ ይመስለኛልና ውዝግቦች አሉ። እንደምንሰማው በየቦታው የሚነሱ ትናንሽም ትላልቅም ብጥብጦችም አሉ። ሰዎች ይሞታሉ። ከውጭ በሀገራችን ላይ እየተደረገ ያለ ፕሬር አለ። እነዚህን ሁሉ ተቃቁሞ ደግሞ ወደፊት የመሄዱ ነገር እንዲህ በቀላሉም የሚታይ አይደለም። ከመንግስትም አንፃር፣ ከህዝቡም አንጻር ሆነ ስንመለከተው ማለት ነው። እንግዲህ በዚህ መስቀለኛ መንገድ ላይ ሆነን እንግዲህ ያለን አማራጭ ምንድነው? ህብረት ነው። ምክንያቱም አቅጣጫው ያለው ፕሬር ሀገር ሊያፈርስ የሚችል አቅም አለው ከፍተኛ አቅም አለው። ምክንያቱም በውጭም በውስጥ የሚመጣ ፕሬር በመሆኑ በተለይ የውስጡ ፕሬር አንድነትን ሊበታትን የሚችል አቅም ስላለው ከውጭ የሚመጣውን ፕሬር በጋራ ሆነ እንዳንቋቋም የማድረግ አቅምም ስላለው አገሪቱን አደጋ ሊጥል የሚችልበት ሁኔታ ላይ እንገኛለን። አስጊ ሁኔታ እንዳለ ይታይኛል ይህ በበኩሌ። ይህንን ግን መቋቋምና ማለፍ ይቻላል። ኢትዮጵያ በታሪኳ ብዙ ከፍተኛ ችግሮችን ምናልባትም ከዚህም የሚበልጡ ችግሮችን ታልፈዋል። የጣሊያን ወረራ እንደ አንዱ መወሰድ ይችላል። ሌሎች ሌሎችም ከባድ ችግሮችን አልፋለች ሀገሪቱ እና ታልፈዋለች። በዚህ በኩል ጥርጥር የለኝም። ነገር ግን እንዲህ አቀለን የምትናየው ነገር አደን በንዲ ግን እገምታለሁ። ወይዘሮ ሰብለስ የወቅቱን ኢትዮጵያን ሁኔታ በምን መልክ ነው የሚገልጡት? እሺ ከሰውን አመሰግናለሁኝ ስለሰጠን እድል በዚህ አጋጣሚ መላው የሙስሊም ወንድሞቻችን ይህን አድማጮችም ሁሉ መልካም የጾም ወራት ይሆን እንዳቴ ጊዜ እንዳስቀመጡት ዶክተር ሸሪፋ አሁን የኢትዮጵያን ሁኔታ ስመለከት ስጋትና ተስፋ አንድ ላይ ተደባልቀው የመጡባት ጊዜ ነው ብዬ ነው የማስበው ከመቼውም በላይ ለምን ቅድም እንደተባለው የችግሮቻችን ሁሉ ምንጭ ምንድን ነው አሁን ለገባንበት ምስቅልቅል ምክንያቶች ማለት የተባሉ አሉ ብዙዎቻችን የምናውቀው አለ። ለባለፉት ሀያ ሰላሳ እና ሀያ ሰባት ዓመት በኢትዮጵያ ስርዓት ሆኖ ወንድም ወንድሙ ላይ እየተጠራጠረ አንዱ ከአንዱ የሚያገናኘውን ሳይሆን የሚለያየውን መስመር የቆየበት የፖለቲካ ምህዳር ነበር፣ ተዳደርም ነበር። ከዛም ባሻገር ደግሞ በባለፉት ስልሳ ዓመት ውስጥ አሉ የሚባሉት ሴቶች ቀስ በቀስ እየተመቃቀሉ ዛሬ ላይ አድርሰውናል ማለት ነው። ስለዚህ እንደ አንድ ማህበረሰብ ስንመለከተው በጣም ወሳኝ የሆነ ቅድም እንዳስቀምጡ ዶክተር ሸ መስቀለኛ መንገድ ላይ ነ ግን ያ መስቀለኛ መንገድ ሁለት ነገሮችን አሉት ብዬ ነው ማስበው። አንደኛው ይሄ ተስፋ ማለት ይሄ የነበረንን በተሻለ መልኩ የምናስቀጥበት እንደ ሀገር ያለንበትን ማንነት። ሌላኛው ግን ስጋቶች አሉ። ምን አይነት አሁን ያለው እንደተባለው ኢትዮጵያ በብዙ መከራ ውስጥ ፈትና ኢትዮጵያ ሁን አይቀጠለች ነች። ኢትዮጵያ ሲታሰብ ጽናት ነው ያኖራል። ኢትዮጵያዊነት በራሱ ጽናት ማለት ነው። በብዙ በኮሎናያል ጊዜ አስገድደው ማንነታችን ሊወስዱ መሬቶቻችን ሊወስዱ ባሪያ ላይ ያደረጉ መጥተው ጸንተን ግን ያ ሁሉ ተቋቁመ በባዶ እግርና ያለምንም ዘመናዊ መሳሪያ ጠላትን አሳፍሮ የላከ ማህበረሰብ ልጆች ነን። ከዛ አቅጣጫ ኢትዮጵያዊነት ጽናት ጭምር ስለሆነ ያ ጽናት እስከ ዛሬ ድረስ አኑሮናል። ከዚህ ግን በእያንዳንዱ ፈተናዎቻችን ውስጥ በታሪካዎቻችን፣ በስነ ልቦናዎቻችን ላይ ጥሎት የሚያልፈው የራሱን የሆነ አባሳ አለ ወይም ስካር አለ። ያና ለእኔ ይሄ አሁን ያለንበት ጊዜ በምን መልኩ ይጠናቀቃል እንዴትስ ሊያልፍ ይችላል ብዬ የሚያስጨንቁኝ ነገሮች አሉ። ፈተናዎቹ ቀላል አይደለም። ዘረኝነት በጣም ከመቼውም በላይ ቴክኖሎጂው እድገት በዚህ በጣም በቀላሉ አንድ ሰው የሚያወጣው መርዛማ የሆነ ንግግር በደቂቃዎች ውስጥ በጣም ሚሊዮን ሰዎች ሊያዩት የሚችሉት ሊሰሙት የሚችሉበት ሁኔታ ውስጥ ነው ያለነው። ከዛ አቅጣጫ ፈተናዎቻችን እጅግ በጣም ከባድ ናቸው ግን ይሄም ሆኖ ደግሞ በጎ ነገሮች ሊወጡበት ይችላሉ ብዬ አስባለሁ። በፊታችን የሚመጣው ምርጫ ምርጫው እስከዛሬ ከነበሩን የተለየ ነው ብዬ ነው የማስበው። ምርጫ ኢትዮጵያ ማስተናገድ ከጀመረች ጊዜ ጀምሮ እንደ ባለፈው እንደምናቀው እንደምናውቀው መቶ ለመቶ ማሸነፍ የሚባል ነገር ልንሰማበት የማንችልበት ምርጫ ነው ብዬ ነው የማስበው። ምክንያቱም ያ አትሌት ለመጀመሪያ ጊዜ ፓርላማው ረድቶን ምርጫውን በአግባብ ካጠናቀቅ ነው በጣም ዳይቨርስ የሆነ የተለያዩ ድምፆች፣ የተለያዩ ፍላጎቶች የያዙ የማህበረሰቡን በተወሰነ መልኩ ሪፕሬዘንት ሊያደርጉ ሊወክሉ የሚችሉ ድምፆች ልንሰማበት የምንችልበት እድሉ ሰፊ ነው። ምክንያቱም መንግስት እስከዛሬ በጣም ጡንቻው በጣም በጣም ከባድ ነበረ። አንድ ምርጫ ላይ እሱ በሚፈልገውና ራሱን በሚጠቅመው ብቻ ነበር የሚደረገው። አሁን ባለው የምርጫ ቦርድን ስንመለከት አደረጃጀቱ በተወሰነ መልኩ እስከዛሬ ካሉን በተሻለ መልኩ የድምፆችን የማስተናገድ ዳይቨርሲቲን ወይም ደግሞ የተለያዩ የፖለቲካ ፓርቲዎችን የማስተናገድ ኢቨን አሁን ባለነው በዚህ የምርጫ ክርክር እንኳ ከተጀመረ ጊዜ ጀምሮ የምናያቸው ተስፋዎች አሉ። ብዙ ፓርቲዎች ወደ መድረክ መጥተው ሚዲያውን እንደ እኩል በሚባል መልኩ እያስተናገደበት ያለ ነው። ይሄ አንድ ትልቅ ተስፋ ነው፣ አንድ ትልቅ ልምድ ነው ብዬ ነው የማስበው። ግን ፈተናዎቻችን ደግሞ አሉ። የግጭት ነጋዴዎች አሉ። ከሀሳብ ሸጠው በሀሳብ ገበያ ላይ ትርፍ ማግኘት የማይችሉ ቡድኖችንም የምናስተናግድበት ነው። ያ ደግሞ እነዚህ ሰዎች ደግሞ በትክክለኛው የምርጫ ውስጥ መሳተፍ አይችሉም። ለነሱ ትርፍ ያለው በግጭት ውስጥ ስለሆነ ግጭትን ከመቼውም በላይ እያባባሱ ነው። ይህን ስንል ሌላኛው ደግሞ በተስፋዎቻችን ውስጥ የማካትተው የግድቡ ሁኔታ ነው። ለመጀመሪያ ጊዜ ኢትዮጵያ ከአድዋ ቀጥሎ ሁሉም ኢትዮጵያዊ አንድነት ተባብሮ ወደ ሰማንያ ፐርሰንት አድርሶታል ግድቡን ለሰርቶ በራሱ ገንዘብ። ይሄ ሙሉ ለሙሉ ሲጠናቀቅ ሊያመጣው የሚችለው የኢንዱስትሪ ሪቮሉሽን፣ ሌሎችም ፓወር ማለት ብዙ የተያያዙ ነገሮች አሉ ያ ተስፋችን ነው። ከርቀት በጣም በቅርብ ርቀት የምናየው ተስፋችን ነው። ግን ይህን ተስፋችን ደግሞ በሌላ መልኩ ለሌሎቹ ጂኦፖለቲካ አደጋ ውስጥ ይከተናል ብለው ወይም አቅማችን እናጣለን ብለው ግብፆች፣ ሱዳንም ጨምሮ ሌሎችም ቀን ከሌሊት ኢትዮጵያ ላይ ጫንቃዋ ላይ ለመቆምና ለማስገደድ የሚሄዱበት ሁኔታ ነው ያለው እና ይሄ ፈተናዎቻችን ናቸው። በሌላ መልኩ ግን ተስፋዎችም አሉ እና ምርጫውን የማይበት አንዷ እይታ የተሻለ ድምፅ የመምጣት አለው። ግን በዛው መጠን ግን ስጋቶች ይዞ ነው የሚመጣው። ዶክተር ሸሪፍ ቅድም እንዳነሱት ኢትዮጵያ በብዙ ፈተና መንገዶች አልፋለች። ወደፊትም ያን እንደሚሆን ተስፋ አደርጋለሁ። ግን አሁን ያለንበት ሁኔታ አሳሳቢም ቀለል አድርገንም ማየት አንችልም። ለዚህ ደግሞ አንዱ አማራጭ መፍትሄ ህብረት ነው ብለዋል። ህብረት ሲባል ምን አይነት ህብረት? ህብረት ከማ ጋር ማድረግ ይቻላል? ባለፉት በሃምሳ ዓመታት እንደሚያውቁት ለህብረት ኢትዮጵያ ውስጥ ብዙ ጊዜ ስለ አንድነት ሲሰበክ ኖሯል። ያ ከህብረቱ ይልቅ መለያየቱም እየጎላ እየመጣ ያለበት ሁኔታ ነው። ይህንን ህብረት በምን መልክ ነው እውን ማድረግ የሚቻል? ይህ በጣም ክሪቲካል የሆነ ነገር ነው። ወደፊት እንራመድ፣ ወደፊት ሄድ ተባለ። ቅድም እንግዲህ እህቴ ሰብለ እንደተናገረችው ያለፉት ሰላሳ ዓመታት በተለይ ደግሞ ሀያ ሰባቱ በወያኔ በላይነት ስር ሀገሪቱ በነበረችበት ጊዜ የተፈጠረው ትርክት ልዩነትን የሚያጎላ ህብረትን፣ መቀራረብን፣ የጋራ የሆኑ ነገሮችን እሴቶቻችንን ሁሉ የሚሸረሽር ነገር ነው የተደረገው። ሀያ ሰባት ዓመት ተሰርቶበታል። በመንግስት ደረጃ ነው የተሰራበት፣ እንዲሁም በኢንትረስት ግሩፕስ ወይም በአክቲቪስቶች በምናምን ብቻ አይደለም። መንግስት በጀት መድቦ ህግ አውጥቶ ስትራክቸራሊ የሀገሪቱ አወቃቀር የተከፋፈለ አንድ ሀገር አልነበረችም። ኢፌክቲቭሊ ኮንፌዴሬሽን የነበረው ማለት ይቻላል በኢትዮጵያ። ያ ኮንፌዴሬሽን ግን ከላይ ደግሞ ወያኔ እንደ አዛዥ ነው የተቀመጠበት እና ወያኔ ከላይ አዛዡ በሚነሳበት ጊዜ ቋጠሮ እሱ ነው። ያ ቋጠሮ በሚነሳበት ጊዜ ሁሉም የተለያዩ ሀገሮች ነው እንዲወጡ እንዲገነጣጠሉ ተደርጎ የተዋቀረ አወቃቀር ነው፣ በህግ በህገ መንግስት ብትን፣ እንደዛ ነው። በትምህርት ስርዓቱ ውስጥም ይኸው ገብቷል። ሲቪክ ኢዱኬሽን ይህንን ነው የሚያጎላው። የጋራ እሴቶች ቅድም እንደተባለው ተሸርሽረዋል። ታሪካችን ተበርዟል። የሚያስተሳስሩን ገመዶች ሁሉ እንዲበጣጠሱ ተደርጓል። ሀያ ሰባት አመት እንግዲህ ወደፊት እንሂድ ከተባለ ያንን ሪቨርስ ማድረግ ያስፈልጋል። እንዴት ነው ሪቨርስ የሚደረገው? እንድም እንዳልኩት ኢንስቲቱሽናሊ ነው የተዋቀረው ይሄ የክፍፍል ፖለቲካ የክፍፍል አኗሯር አካሄድ ያንን የምትቀለብሰው ከአናቱ ጀምረ ነው ህገ መንግስቱን መቀየር አለብህ። ህገ መንግስቱ በክፍፍል ላይ በልዩነት ላይ ተመርክዞ የተቋቋመ ህገ መንግስት ነው። ኢትዮጵያ የተጀመረችው ወያኔ ስልጣን ላይ ከወጣ ጊዜ ጀምሮ ይመስል ገና ፕሪያምብሉ ስትመለከተው ኢትዮጵያ የተመሰረተችው በብሔር ብሔረሰቦች አንድነት ይሄንና ይጀምራል። ከዛ በኋላ እንግዲህ አንድ እያጎላ ይሄዳል። ኢትዮጵያ ግን ብሔር ብሔረሰብ የሚባለውን ቃሉንም ሳናቀው በፊት ጀምሮ ለብዙ ሺህ ዓመታት የኖረች ሀገር ነች። ያንን አክኖሎጂ አደለም ሰው ከዛ ትጀምራለ ታፈርሰዋለ። እሱ የጋራ እሴቶቻችንን በአጎላ ሁኔታ ነው ፕሪያምብሉ ራሱ መጽሐፍ ያለበት ውስጥ ሲገባ ኤትኒክ ፌዴሬሽን የሚባለው ነገር መፍረስ አለበት መቅረት አለበት። ምክንያቱም ፌዴራል ሲስተም እኮ ሲስተም ኦፍ አድሚኒስትሬሽን ነው፣ ሌላ ነገር አይደለም እኮ። አሁን ግን በእኛ ሀገር ግን የሰዎች አይደንቲቲ መወሰኛ ሆኖ ነው የቀረበው። አንተ ኦሮሞኛ የምትናገር ከሆነ ኦሮሞ ነህ፣ አማርኛ የምትናገር ከሆነ አማራ ነህ ምናምን አይነት ነገር ተብሎ ብቻ በዘር በደም በምናምን አይደንቲቲ የሚወሰነውን በክልል ሆኖ ቁጭ ያለ በቃ ከክልል ውጭ ያለ ሰው አይደንቲቲውን ለመያዝ የሚቸገርበት አይነት ነገር ኦሮሚያ ውስጥ የሚኖሩ አማራዎች፣ ጉራጌዎች እየተባለ ይገለጣል ማለት ነው አዚፍ ሀገራቸው እንዳልሆነ። መጀመሪያ ኤትኒሲቲ የፖለቲካል ሲስተም ማዋቀሪያ ሆኖ መቀረቡ መቅረት አለበት። ሁሉም ኤትኒክ አይደንቲቲ ይዞ መቀጠል መብቱ ነው፣ ችግር የለውም። ግን የፖለቲካ ሲስተሙ መዋቀሪያ ዋና መመዘኛ ሆኖ መቅረት አለበት። የዲቪዥኑ ሁሉ የዚህ ብጥብጣችን ሁሉ ምክንያት እሱ ነው። ወያኔም ይህንን ደሊበሬት ሊያዋቀርበት ሲስተም ነው ከዛ እንጀምራለን። ከዛ በኋላ ባለው አካሄድ ላይ ግን እንዳልኩ ኮመን እሴቶቻችን የጋራ እሴቶቻችን ላይ የጎላ አይነት ትርክት መፈጠር አለበት። ህዝቦች ተከባብረው ይኖራሉ። ግን ይህን ያህል አመት ደግሞ ይህን ያህል ሺ ዓመታት ማብሮ በኖሩበት ጊዜ ደግሞ በጋራ የሰሯቸው ነገሮችም አሉ። አድዋ ተዋግተዋል፣ አገር ገንብተዋል፣ ብዙ ነገሮችን ሰርተዋል። እነዚህም በጎላ መሰረት ትርክቱ እንደገና ለህዝቡ በሚገባ መገለጽ አለበት። ከዚህ ነው የምንጀምረው። ከዚህ ጀምረን ወደፊት መሄድ እንቀጥላለን። ይህን ሳንለውጥ ወደፊት መራመድ እንቸገራለን። ነገር ግን ይሄን በምልበት ጊዜ ግን ይሄ ዛሬ መጀመር አለበት ማለት አይደለም። ዛሬ ያለበት ያለ ነው ክራይሲስ ውስጥ ነው። ክራይሲሱ ከውስጥም ከውጭ ነው። መጀመሪያ እሱን እንመክተው ባለን ሪዞርስ ያለውን ግተርም ነው ባለን ሪዞርስ እንመክተው። ለምሳሌ ግድቡ አለ። የግድቡ ሁኔታ ከውጭ ላሉ ጠላቶቻችን ዋናው ዋናው ፑሽ ፋክተሩ እሱ ነው። ወደኛ እንዲመጡ የሚያደርጋቸው የሚገፋቸው ወደኛ እንዲመጡ የሚያገፋቸው ግድቡ ነው። ግድቡ ተሰራ ማለት በአካባቢው ላይ ያለውን ጂኦፖለቲክስ ይለውጠዋል። ኢትዮጵያ በተለይ ከግብጽ ጋር በተያያዘ ከሱዳን ጋር በተያያዘ ሪጂናል አፐር ሃንዷን የምታረጋግጥበት ሁኔታ ሊሆን እንደሚችል ይገባቸዋል። ኢኮኖሚካሊ ብቻ አይደለም፣ ላይፍ ላይ ናቸው ነው ለግብጾች አባይን የመቆጣጠር የመዝጋት የመክፈት አቅም ይኖረህ ማለት ኢትዮጵያ ያንን አብዩዝ ታደርገዋለች ማለት አይደለም። ያ ማለት ለእነሱ ብሄብ እንዲያደርጉ የሚያደርጋቸው ነገር ነው። ወደፊት የአንድ ይመጣ አይፈልጉም። ስለዚህ ሀገራችን ውስጥ እየገቡ የተለያዩ ሀይሎችን እየደገፉ እያስታጠቁ ትሬን እያደረጉ ሀገራችን የሚያበጣብጡበት ምክንያት ግድቡ ነው ዋናው። ያ ሲቀየር ያ ግድብ ተገንብቶ የሆነ ደረጃ ላይ በሚደርስበት ጊዜ ፑስ ፋክተሩ አቅሙ ይቀንሳል። ስለዚህ ውስጥ ያሉት ሀይሎች ከውጭ የሚያገኙት ኦክሲጅን እየመነመነ ስለሚሄድ አቅማቸውም ይደክማል። ግድቡ አሁን ባለበት ሁኔታ እኔ ለተስ ያለን ኢንፎርሜሽን እንደው ጥሩ ሁኔታ ላይ ነው የሚገኘው። ተርባይኖቹ ሁለቱ ተርባይኖች ለሙከራ የሚገጠሙት ተርባይኖች ተገጥመው አልቀዋል። ውሃውም ቢሆን አሁን በዚህ ዓመት ከሲለቭን በላይ አምስት መቶ ዘጠና አምስት ሜትር ድረስ ይሞላል። ክረምቱን ፎርካስቱ ጥሩ እንደሚሆን ነው። እንደውም ከዛም አልፎ እስከ ስድስት መቶ አንድ ሊደርስ እንደሚችል ይጠበቃል። ያ ማለት እንግዲህ ሌላ ካለፈው ዓመት ከያዝ ነው አራት ነጥብ ዘጠኝ ቢሊዮን ኪቢክ ሜትር ውሃ በተጨማሪ ዘንድሮ ደግሞ በትንሹ አስራ ሶስት ነጥብ አምስት ቢሊዮን ኪቢክ ሜትር ውሃ እንይዛለን ማለት ነው። ዝናቡም ጥሩ ከሆነ ደግሞ ግንባቷም ትንሽ ከፍ ብሎ ስለሚሄድ ከዛም በላይ መያዝ እንችላለን ማለት ነው። ከዛ በኋላ በየአመቱ አስር ቢሊዮን ለመያዝ ነው ሰባ አራት እስከሚደርስ ድረስ ይሄንን እንደምንም የዘንድሮን አምስት መቶ ዘጠና አምስት እንኳን ካደረስ ነው ከዛ በኋላ ሊያደርጉት ነገር ውሱን ነው። በቃ ምንም ሊያደርጉት አይችሉም። ትሬሪ ይቀጥላሉ፣ ግን ትሬሩ በጣም ኢንቴንሲቭ አይሆንም እንዳይሆኑ። ስለዚህ ኢሚዲየት ከሚሰሩ ነገሮች ውስጥ አንዱ እንግዲህ ግድቡን አጣርፎ እዚህ ደረጃ ላይ ማድረስ ነው። አሁን ጥሩ ደረጃ ደርሷል፣ ግንባታው ተርባይኖች ሁለቱ ተገጥመዋል። ስለዚህ ውሃው የሜሞራቱ ጉዳይ ነው። አንዱ ይሄ ነው፣ የመጀመሪያው ትልቁ ይሄ ነው። ሁለተኛው ኢሌክሽኑን ዊዝ ኦል ኢትስ ዲፌክትስ፣ ከችግሮቹ ጋር ሁሉ ማካሄድ አለብን። ፐርፌክት ኢሌክሽን አይደለም ነገር ግን ለሀገሪቱ ስቴቢሊቲ የሚጠቅም ኢሌክሽን ነው። መነሻው እሱ ነው። ሌጂትሜት የሆነ ገቨርንመንት ያስፈልገናል። መጀመሪያ ያ ሌጂትሜት ገቨርንመንት ስልጣን ላይ ከወጣ በኋላ ነው ቅድም ያልኳቸው ሪፎርሞች፣ ኮንስቲትሽናል ሪፎርሙ የሚሆን ሌሎቹ ሪፎርሞች ሊመጡ የሚችሉ። ያ እስከሚመጣ ድረስ ሌጂትሜት የሆነ ገቨርንመንት የለበት። አሁን ዲፋክቶ ትራንዚሽናል ገቨርንመንት ነው ያለው ሀገራችን ማለት ይቻላል። ወያኔ ወረደን፣ ዶክተር አብይ ስልጣን ላይ ወጡ። ኤፌክቲቭሊ ትራንዚሽን ያላቸው ማለት ይቻላል። ሰው እነሱ ለጂቲመሲ ማግኘት አለባቸው። ማንም የሚያሸንፍ እነሱ የሚያሸንፉ ሌሎች ፓርቲዎች የሚያሸንፉ ብቻ ለጂቲመት የሆነ መንግስት መምጣት አለበት። ኤሌክሽኑ በዚህ ምክንያት ለማረጋጋት የሚኖረው ከፍተኛ አስተዋጽኦ አለ። ዊዝ ኦልስ ዲፌክትስ ፐርፌክት ኤሌክሽን አይደለም። ከነ ዲፌክቶቹ ግን የተሻለ ነው ብዬ አምናለሁ። እነዚህ ሁለቱን ነገሮች ኢሚዲየትሊ ማድረግ አለብን እነዚህ ናቸው። እነዚህን ካደረግን በሚቀጥለው ደግሞ ሎንግ ተርም ቅድም የጠቀስኳቸው እና ሌሎች ሪፎርሞችንም ማካሄድ አለብን ብዬ አምናለሁ። ዶክተር ሸሪፍ ሳይድ እና ወይዘሮ ሰብለ ወርቅ ታደሰ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።